በዶሃ ለንግግር የቀረበው የተኩስ ማቆም ሐሳብ በፕሬዚደንት ጆ ባይደን ባለፈው ግንቦት የቀረበና ሦስት ደረጃዎች ያሉት ፍኖተ ካርታ ነው። ለስድስት ሳምንታት ተኩስ ማቆም፣ የእስራኤልም ጦር ሰዎች በብዛት ከሚገኙባቸው የጋዛ ሰርጥ ማስወጣትና ታጋች ሴቶችን አዛውንቶችንና ሌሎችም የተጎዱ ታጋቾችን አስለቅቆ በምትኩ ፍልስጤማውያን እስረኞችን መፍታት የሚል ነው። በአሜሪካ አሸባሪ በሚል የተፈረጀው ሐማስ በንግግሩ ላይ እንደማይገኝ አስታውቋል። ኦሳማ ሐምዳን የሐማስ የፖለቲካ ኦፊሰር ናቸው። እስራኤል የቀረበላትን ሐሳብ መቀበሏን አሸማጋዮቹ እንደሚነግሩ እንጠብቃለን። እናም ማንኛውንም ንግግር አዲስ ድርድር ስለመጀመር ሳይሆን ተግባራዊ በሚደረግበትና የቀን ገደብ በሚቆረጥበት ላይ ማተኮር አለበት። ትላንት ረቡዕ ከዜና ሰዎች ጋር የተገናኙት የዋይት ሀውስ ቃል አቀባይ ካሪን ዣምፔር ንግግሩ እንደሚካሄድ ያላቸውን ተስፋ ገልጸው ነበር። ትኩረትን ለመሳብና ፍላጎትን ለማንጸባረቅ ሲባል በአደባባይ የሚደረጉ ንግግሮች ሊኖሩ ይችላሉ። ያንን ከዚህ በፊት ታዝበናል። አዲስ አይደለም። ፕሬዝደንት ጆ ባይደን በበኩላቸው ሰላም ማምጣት አስቸጋሪ እንደሆነ ተናግረዋል። ከባድ እየሆነ መጥቷል። ኢራን የምታደርገው እናያለን። ጥቃት ይፈጸም እንደው እናያለን። ተስፋ ግን አልቆርጥም። የሐማሱ መሪ ኢስማኤል ሐኒየህ በቅርቡ ቴህራን ውስጥ መገደላቸውን ተከትሎ ኢራን በእስራኤል ላይ የበቀል ጥቃት ትፈጽማለች የሚለው ስጋት እንዳለ ነው። እስራኤል ለጥቃቱ ኃላፊነት ባትወስድም በርካቶች ጥቃቱ በእርሷ እንደተፈጸመ ያምናሉ። ከኢራንም ሆነ ከአጋሯ ሄዝቦላ የሚመጣን ማንኛውም ጥቃት ለመመከት አሜሪካ ተጨማሪ ወታደራዊ ኃይሏን ወደ ቀጠናው አስጠግታለች። ሄዝቦላ እስራኤል ላይ የሚፈጽመውን ጥቃት አጠናክሮ ቀጥሏል። የባይደን ልዑክ የሆኑት ሐሞስ ሆችስቲን ትላንት ረቡ ቤይሩት ነበሩ። የምናባክነው ጊዜ የለም። ጉዳዩን ለማዘግየት የትኛውም ወገን ምንም ምክንያት የለውም። ሁለቱም ተፋላሚ ወገኖች አንዱ ሌላኛውን ስምምነት ላይ ላለመድረስ ምክንያት እንደሆነ ይናገራሉ። የእስራኤል መንግሥት ቃል አቀባይ ዴቪድ መንሰር ተጨማሪ ጉዳዮችን እያነሳ ስምምነት አልፈጽም ያለው ሐማስ ነው። ባለፈው መስከረም 26 2016 ዓ ም ሐማስ ጥቃት ከፍቶ 1200 ሰዎችን ገድሎ 250 የሚሆኑትን ደግሞ አግቶ መውሰዱን ተከትሎ እስራኤል በጀመረችው ወታደራዊ ዘመቻ እስካሁን የሞቱት ፍልስጤማውያን ቁጥር ከ40 ሺ ማለፉን በዌስት ባንክ የሚገኘው የጤና ሚኒስቴር ዛሬ አስታውቋል። ከሟቾቹ ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውን የፍልስጤማውያን ባለሥልጣናት ሲያስታውቁ፣ እስራኤል በበኩሏ አብዛኞቹ ተዋጊዎች እንደሆኑ ትገልጻለች። ይህ በእንዲህ እንዳለ አንድ የእስራኤል ከፍተኛ ባለሥልጣን በአጨቃጫቂዋ ኢየሩሳሌም ከተማ የሚገኘውን አላቅሳ መስጊድ ጎብኝተው በመቶ የሚቆጠሩ ተከታዮቻቸው ጋር የአይሁድ ጸሎት ማድረጋቸው ከፍተኛ ቁጥ የእስራኤል ብሔራዊ ደህንነት ሚኒስትር የሆኑት ኢታማር ቤን ገቪር እና በመቶ የሚቆጠሩ ተከታዮቻቸው ድርጊቱን በመፈጸማቸው አሜሪካ፣ የተባበሩት መንግስታት ድርጅት እንዲሁም የመስጊዱ የበላይ ጠባቂ የሆነችው ጆርዳንን ጨምሮ በርካታ የአረብ ሀገራት ውግዘት አሰምተዋል። ባለሥልጣኑና ተከታዮቻቸው በእስራኤል ፖሊስ ታግዘው መስጊዱን በመውረር የአይሁድ ጸሎት ማድረጋቸው ትንኮሳ ነው ስትል አሜሪካ ድርጊቱን አውግዛለች። ወደፊት ተስፋ የሚደረገው ፍልስጥማውያን ሀገር እንዲመሠርቱ እና ሀገር እንዲኖራቸው እስራኤልም ከቀጠናው ሀገራት ጋር ይበልጥ የምትቀናጅበትን መንገድ መፍጠር ነው። ያ ተስፋ እሁን ለመሆን ጊዜ ይወስዳል። በቅድሚያ ግን አሁንም ለመጨበጥ አስቸጋሪ ሆኖ የቀጠለውን የተኩስ ማቆም ስምምነት መፈጸም ነው። ፓትሲ ዊዳኩስ ዋራ እና ዳና ዊልያምስ ላላኩስ ዘገባ እንግዲ ወልድነኝ ዋሽንግተን ዲሲ